የአፍሪካ የፋሽን ዲዛይነሮች ማለትም የዘመናዊ ልብስ ቅድ አዘጋጆች ምርቶቻቸውን ወደ ዓለም ገበያ ለማስገባት ብዙ መሰናክሎች እንዳሉባቸው ተነግሯል። በህብረት መስራትም የችግሩ አንዱ መፍትሄ እንደሚሆን ተጠቅሷል። እነዚህ ባለሙያዎች የምርቶቻቸውን ጥራትና የምርት ማዘጋጃ ጊዜያቸውን መጠበቅ እንዳለባቸውም የመስኩ ባለሙያዎች ያሳስባሉ። መለስካቸው አምሀ ዘገባ ልኳል። ከትናንት በስቲያ አዲስ አበባ በሚሊኒየም አዳራሽ የተከፈተው ኦሪጂን አፍሪካ 2015 የጥጥ የጨርቃጨርቅና አልባሳት አውደ ርዕይ ዛሬ ከመጠናቀቁ በፊት የተለያዩ ሴሚናሮችን አካሂዷል። ዛሬ ረፋዱ ላይ ከተከናወኑት ሴሚናሮች መካከል ማርኬቲንግ አፍሪካን ፋሽን ዲዛይነርስ ኢን ዘ ኢንተርናሽናል ማርኬት ማለትም አፍሪካውያን ዲዛይነሮችን ወይንም አዲስ የልብስ ቅድ አዘጋጆችን ሥራ ለዓለም ገበያ ማቅረብ በሚል ርዕስ አራት ባለሙያዎች ሀሳባቸውን አቅርበዋል። እውቋ ኢትዮጵያዊት ዲዛይነር አና ጌታ ነህ እጅግ ውጤታማ የሆነ አፍሪካዊ ዲዛይነር በሚቀጥሉት ጥቂት ዓመታት እንዴት መፍጠር እንችላለን ሲሉ አበክረው ይጠይቃሉ። ይህ ለጥያቄያችን ሁሉ መሠረት ነው ይላሉ። ዲዛይነሮች ሁሉ በአካባቢያቸው በሕብረተሰባቸው ውስጥ የሚሰሩ ቢሆኑም ሁሉም ውጤታማ ሊሆኑ በሚያስችላቸው ከባቢ ይኖራሉ ማለት ግን አይደለም ይሉና በተለይም የአፍሪካ ዲዛይነሮች የሚሰሩበትን አካባቢ በተመለከተ አመች እንዳልሆነ ይተነትናሉ። ዲዛይነሮቹ ኢትዮጵያውያን ይሁኑ፣ ደቡብ አፍሪካውያንም ይሁኑ፣ ናይጄሪያውያን ይሁኑ በሄድኩባቸው ከሰላሳ በላይ ሀገሮች ውስጥ ከዲዛይነሮች ጋር በተለያዩ ሁኔታዎች ስሰራ ያሉትን ፈተናዎች ለመረዳት ሞክሬያለሁ። አብዛኞቹ ፈተናዎች በዚህም ሆነ በዚያ የሚፈለገው ሀብት አለመኖር ነው። ይህ የትክክለኛ ትምህርት እጦት ሊሆን ይችላል። ትክክለኛ የምርት ግብዓቶች፣ ጨርቅ፣ የጥሩ መሳሪያ እጦትና ድጋፍ ያለመኖር ሊሆን ይችላል። ተመክሯቸውንም ምርኩዝ በማድረግ ይህን የአፍሪካውያን ዲዛይነሮች ችግር መፍታት የሚቻለው በአንድ ላይ በመስራት ባለድርሻዎች፣ ሁሉ መንግስትን ጨምሮ የሚገባውን ሲሰራ፣ እነዚህን የፈጠራ ሰዎች ከየዕለት ኑሮ ጣጣቸው ነጻ ልናውጣቸው እንችላለን ይላሉ። በምንችለው ሁሉ ለዲዛይነሩ በየዕለቱ ከሚያስጨንቅ ነገሮች ነፃ የሚወጣበትን ብናመቻቸልለት፣ ማለትም በዚህ መንገድ መሄድ አለብኝ፣ ይህን ስራ መስራት አለብኝ፣ ምክንያቱም ሌሎቹ ይህን ነው የሚሰሩት የሚለውን ትቶ እንደ ዲዛይነር ሆኜ ለመውጣት ወይንም በዓለም ስም ያለው አዲስ የልብስ ቅድ ባለሙያ ሆኜ ልውጣ ማለት የሚችል እንዲሆን ብናስችለው አንድ ትልቅ መፍትሄ ነው። እኔ መቼም በጥቂት ፕሮጀክቶች ልቤ በጣም ተነሳስቷል። ከሌሎች ባለድርሻዎች ጋር አብሬ ለመስራት ተስፋ አደርጋለሁ። ከመንግስት ጋር ከግል ዘርፍ ጋር አብረን መስራት አለብን። በአፍሪካ የፋሽን ገበያና ስራ ከብዙ የአፍሪካ ሀገሮች ጋር የሰሩት ሌላዋ ኢጣሊያዊት ባለሙያ ማሪና ስፓዳፎራ ደግሞ አፍሪካውያን ዲዛይነሮች ትኩረት ሊሰጧቸው ይገባቸዋል ያሏቸውን ቁም ነገሮች አንስተዋል። መሰራት ያለበት ጉዳይ ለጥራት የበለጠ ትኩረት፣ ስራን በጊዜ የማድረስ ትኩረት እንዲሁም ስራን በጊዜ ማጠናቀቅ ላይም ትኩረት መሰጠት ይኖርበታል። እነዚህ ሁሉ አሰልቺ ናቸው፣ ግን ከአውሮፓ ከአሜሪካና ከአውስትራሊያ እዚህ አብረው ለመስራት መጥተው ለናሙና ያዩት ሁሉ ዕቃ በተባለው ጊዜ እንዲደርስላቸው የሚጠብቁ ናቸው። ማሪን አክለውም በየሀገሮቹ የሚገኙ የጨርቃጨርቅ ፋብሪካዎችም ስራ ለዲዛይነሮች ወሳኝ እንደሆነ አሳስበው የጨርቃጨርቆች ጥራት ዓለም ወደ ተቀበለው የጥራት ደረጃ መድረስ እንዳለበት ጠቁመዋል። ሌላዋ ባለሙያ በዓለም ደረጃ እውቅና ያለው ቮግ የተሰኘው የፋሽን መጽሔት ከፍተኛ አርታዊ ሳራ ማይኖ ትምህርት ከሌሎች መቅሰም ምን ማለት እንደሆነ በመጠቆም ደምድመዋል። ከሌላው መማር ማለት ሙሉ በሙሉ መቅዳት እንዳልሆነም ያስገነዝባሉ። የሌሎችን ሀገሮች ተመክሮ እንደ ምሳሌ መውሰድ፣ ነገር ግን ያንን እንዳለ ለመቅዳት አታስቡ። ሁሉም የሚሰራው ያንን ስህተት ነው። አፍሪካ እንደ ቻይና ማምረት አለባት አይመስለኝም። ይህን የምትፈልጉ አይመስለኝም። ለአፍሪካ መሰረታዊ ነገር የእደ ጥበብ ስራው ጥራት ጨርቃ ጨርቁ ውብ ነው። የሚፈለገው ይህንን ከፍ ወዳለ ደረጃ ማድረስ ነው።